የአርባ ሁለት ዓመቱ ቡባካር ድራም ባለፈው አርብ የተካሄደውን የጋምቢያን ምርጫ ሳስብ ገነት እንደገባ ሁሉ ይሰማኛል ሲል ፊቱ በደስታና ፈገግታ ይሞላል። በዋትሳፕ የቡድን መልእክት መገናኛ መስመር በኩል የደረሰው የመጀመሪያ መልእክት በእርግጥም ቀልድ ብሎ ነበር የወሰደው። በእርግጥ የጋምቢያ ተቃዋሚ መሪ የአዳማ ባሮ ድል መቀዳጀትን ሲያረጋግጥ፣ የጸጥታ አስከባሪዎች ሁሉ ሳይቀሩ ነው ደስታቸውን እየገለጹ የሚገኙት አለ በበርሊን ነዋሪ የሆነው ጋምቢያዊ ስደተኛ የዶቸበለን ጋዜጠኛ በቀጠሮ መሰረት ሲያገኝ እንዲያም ሆኖ የጋምቢያዊው ያ ሁሉ ደስታና ፈገግታ በአንዴ ክስም አለ። ከጋዜጠኛው ጋር በነበረበት ክፍል ዓይኑን ከግራ ወደ ቀኝ እያማተረ ድምፁን ዝቅ አድርጎ መናገር ጀመረ። በጀርመን የተገን ጥያቄ ሳቀርብ ሁሉ ነገር ጥሩ ነው ብዬ አስቤ ነበር። ለእኛ ግን በዚህ ወቅት ነገሩ ከባድ ነው የሆነው። ምክንያቱም በጋምቢያ ሰላም በመስፈኑ ነው እናም የተገን ጥያቄ ተቀባይነት የሚያገኝ አይመስለኝም። የጋምቢያው ስደተኛ የተገን ጥያቄ ገና በንጥልጥል ላይ በመሆኑ ትክክለኛ ስሙን መግለጽ አይፈልግም። የጀርመን ሀገር አስተዳደር ሚኒስትር ቃል አቀባይ እንደሚሉት በጀርመን በርካታ የጋምቢያ ስደተኞች ይገኛሉ። ከነዚህ ስደተኞች ጋር ብዙ ችግሮች አሉብን ሲሉ የጋምቢያ ምርጫ ከመደረጉ በፊት የቫድን ውትንበርግ ግዛት አስተዳደር ቶማስ ሽትረብልም ተናግረዋል። እንደዚሁ መስሪያ ቤት መረጃ በጀርመን ከሚኖሩት 4500 የጋምቢያ ዜጎች መካከል 8 ከመቶ የሚሆኑት የጋምቢያ ተወላጆች በእጽ ዝውውርና ንግድ ውስጥ አሉበት ተብሎ ይታመናል። በጀርመን ከአፍሪቃ ሀገራት ከመጡ ስደተኞች መካከል የጋምቢያ ዜጎች በቁጥር ብዛት ሶስተኛ ደረጃ ላይ ይገኛሉ። ጀርመናዊው ወግ አጥባቂ ፖለቲከኛ ስትረብል በጀርመን የተገን ጥያቄያቸው ውድቅ የሆነባቸው ስደተኞች መንግስት ወደየሀገራቸው ሀገራቸው እንዲመልስ በየጊዜው ሲወተውቱ ይሰማል። ዲሞክራሲ የፈነጠቀባት ጋምቢያ አስተማማኝ በሚባሉ ሀገራት ተርታ ስር መመደብ ስለምትችል ተቀባይነት ያላገኙ ስደተኞችን ወደዚሁ ሀገር ለመመለስ ከባድ አይደለም የሚል አቋምም አላቸው። በሌላ በኩል የሶሻል ዲሞክራቶች ፓርቲ አባል የሆኑትና በጀርመን ፓርላማ የአፍሪቃ ጉዳዮች ተጠሪ ክሪስቶፍ ሽትረሰር ስደተኞችን ስለመመለሱ ጉዳይ መናገሩ ወቅቱ እንዳልሆነ ይናገራሉ። ይህን አይነት ውይይት አጥብቄ ይቃወማለሁ። ከሁሉ በላይ በአሁኑ ወቅት ይች ሀገር ወዴት ልታመራ እንደምትችል አናውቅም። በእስር ቤቶች ስቃይና እንግልት እንደሚደርስ ማስረጃ ይዘናል። ሁላችንም በምርጫ ውጤት ደስተኞች ብንሆንም ይህ አሁን የተጀመረ ውይይት በጋምቢያ ያለውን እውነት ያላገናዘበ። ቡባከር ድራም ነኝ ሲል ስሙን የሚናገረው በበርሊን ነዋሪው የጋምቢያ ስደተኛም ለጀርመን መንግስት ያቀረበው ተገን ጥያቄ መልስ እስኪያገኝ በጸጥታና ጥሞና መጠበቅን ይሻል።